ስፖርት እንግሊዝን ጉድ አድርጋ ታሪክ የሰራችው አይስላንድ ትናንት በፈረንሳይ የግብ ጎተራ ሆና ተሸኝታለች። ለአይስላንዶች ሩብ ፍጻሜ ላይ መድረሱ እንደ ድል ቢታይም በጊዜ ለተሰናበቱት እንግሊዞች ግን ራስ ምታት ነበር። በፈረንሳይ ድል የእንግሊዞች ድክመት ጎልቶ ወጥቷልና በፌሽታ የተዋጡት ፈረንሳዮችን የፊታችን ሐሙስ ጀርመን ለግማሽ ፍጻሜ ትጠብቃቸዋለች። ጀርመን በጉዳትና በቢጫ ካርድ ወሳኝ ተጫዋቾቹ አይሰለፉም። በፎርሙላ አንድ የመኪና እሽቅድምድም ኒኮ ሮዝበርግ የቡድኑ ባልደረባ የሆነው ሌዊስ ሃሚልተን ተሽከርካሪን ገጭቶ ለማደናቀፍ ቢሞክርም ማሸነፍ ግን አልቻለም። ድል ወደ ሃሚልተን ዞራለች። በ103ኛው የቱር ደ ፍራንስ የብስክሌት እሽቅድምድም ላይ ለመጀመሪያ ጊዜ ኢትዮጵያዊ ብስክሌተኛ ሊሰለፍ ነው። ኢትዮጵያ እንደ ጎርጎሪዮስ አቆጣጠር ከ1950 አንስቶ ብስክሌተኞችን በኦሎምፒክ ስታሳትፍ ከግማሽ ምዕተ ዓመት በላይ አስቆጥራለች። ሆኖም እጅግ ከባድ ፉክክር በሚታይበት የቱር ደ ፍራንስ ተከታታይ ውድድር ላይ ኢትዮጵያዊ ብስክሌተኛ ሲሳተፍ ዘንድሮ ለመጀመሪያ ጊዜ ይሆናል። የጣሊያኑ ላምፓሬ መሬዳ ቡድን ውስጥ አቅፎ የሚወዳደረው ኢትዮጵያዊ ብስክሌተኛ ጽጋቡ ገብረ ማርያም ግርማ ይባላል። ይህ 20 ዓመት ወጣት ከመሆኑ በፊት በሩዋንዳ የብስክሌት ሽቅድምድም አምስተኛ ደረጃ አግኝቶ ነበር። እንደ ጎርጎሮስ አቆጣጠር በ2013 ጋቦን በተደረገው ውድድርም አምስተኛ ሲወጣ በታይዋን አጠቃላይ ውድድር የሁለተኛነት ደረጃን መጎናጸፍ የቻለ ብስክሌተኛ ነው። በቱር ደ ፍራንስ ውድድር ለመሳተፍ መታጨቱ እንዳስደሰተው የተናገረው ብስክሌተኛ ጽጋቡ ቱር ደ ፍራንስ ለእኔ 21 ደረጃ ያለውን ተከታታይ ውድድር መጨረስ ብቻ አይደለም ብሏል። ልዩ የሆነ ነገር የመስራት ጉዳይ ነው። አንዳች ነገር ለማድረግ ደግሞ ዝግጁ ነኝ፣ ለመፋለም ዝግጁ ነኝ ሲል ለራዲዮ ፍራንስ ኢንተርናሽናል ተናግሯል። ጀርመን ብሔራዊ ቡድን አማካይ ሳሚ ከዲራ ከፈረንሳይ ጋር ለሚደረገው የአውሮፓ እግር ኳስ የግማሽ ፍጻሜ ውድድር መሰለፍ እንደማይችል አሰልጣኙ ገለጡ። ሳሚ ከዲራ ጀርመን በሩብ ፍጻሜው ጣሊያንን ባሸነፈችበት ጨዋታ በደረሰበት የጡንቻ መለጠጥ እንደማይሰለፍ ለጋዜጠኞች የተናገሩት አሰልጣኝ ዮሃይም ሎቭ ናቸው። ሳሚ ከዲራ በሐሙሱ ጨዋታ በእርግጠኝነት አይሰለፍም። ምናልባት ለፍጻሜ መሰለፍ ይችል እንደሆነ የሚቻለንን እናደርጋለን ሲሉም አክሏል። አሰልጣኙ በተመሳሳይ ጨዋታ ጉልበቱ ላይ ጉዳት የደረሰበት አምበሉ ባስቲያን ሽፋይንሽታይገር ግን ማርሴ ውስጥ ለሚደረገው ጨዋታ ሊደርስ ይችል ይሆናል ሲሉ አሰልጣኙ ተናግሯል። አጥቂው ማሪዮ ጎሜዝ ታፋው ላይ ባጋጠመው ጉዳት ከውድድሩ ወጥቷል። ተከላካዩ ማትስ ሁመልስ ቢጫ ካርድ በማየቱ ከፈረንሳይ ጋር በሚደረገው ፍልሚያ መሰለፍ አይችልም። ጀርመን ከጣሊያን ጋር ያደረገችው የሩብ ፍጻሜ ግጥሚያ ባቻ በመጠናቀቁ በተጨመረው ሰዓትም ግብ ሊቆጠር አልቻለም። አጠቃላይ ጨዋታው መፈራራት የነበረበት ሆኖም ጀርመን የበላይነት ያሳየችበት ነበር። አሸናፊውን ለመለየት የተደረገው የመለያ ምት ለብዙዎች እጅግ ልብ ሰቃይ ነበር። ለጀርመን ብሔራዊ ቡድን ግብ ጠባቂ ማኑዌል ኖየርም እንዲህ አይነት የመለያ ምት አጋጥሞኝ አያውቅም። በእውነት በጣም ነበር አላዘመው ገዱ ለእኛ ነበር። ሁለቱም ግብ ከመሆን ያዳንኳቸው ኳሶች አሁንም ድረስ ከአይምሮዬ አይጠፉም። አንደኛው ወደ ላይ ነበር የተመታው፣ ሌላኛው ደግሞ ሲመስለኝ ግብ ለማስቆጠር በቀጥታ ፊት ለፊት ነበር የተመታው። እናም ቦኑዚ ለሁለተኛ ጊዜ ግብ እንዲያስቆጥርብኝ አልፈለግኩም ነበር። የእድል ነገር ሆኖ ኳሷን ይዤባታለሁ። ማኑኤል ኖየር ጣሊያኖች ፍጹም ቅጣት ምት አግኝተው ባያገቡ ኖሮ ቡድናቸው ወደ መለያ ምት ሳይገባ ያሸንፉ እንደነበር ተናግሯል። ተከላካዩ ጄሮም ቦአቴንግ ፍጹም ቅጣት ምት ክልል ውስጥ በእጁ የነካትን ኳስ ትንሽ እድለቢስ አድርጎናል ሲል ገልጦታል በተረፈ ግን የበላይነት የነበረው ቡድናችን ወደ ግማሽ ፍጻሜ ማለፉ ይገቧል ብሏል ቢጫ ካርድ ያየው ተከላካዩ ማትስ ሁመልስ የመለያ ምቱን ለመምታት ወደ ፍጹም ቅጣት ምት ክልሉ ሲያመራ የተሰማውን እንዲህ ገልጿል። ወደ ፍጹም ቅጣት ምት ክልሉ ስታመራ ጉዞ በእርግጥ እጅግ ይረዝምብሃል። በዚህኛው ጥግ ወይንስ በዛኛው ጥግ ልምታው እያልክ ደጋግመ ታሰላስላለ። ፍጹም ቅጣት ምቱ የመሰናበቻ በመሆኑ በጣም ነበር እፎይታ የተሰማኝ። በፍጹም መሰናበት አይገባንም። ስለዚህ ቡፎን በጣቶቹ ጫፎች ብቻ ነክቷት ኳሷ ከመረብ ስታርፍ በጣም ነው የተደሰትኩት። መቼም ትንሽ እድል ታክሎበት ነው መግባቱ። ዮና ሴክቶር በበኩሉ ቡድናቸው በመከላከሉ በኩል ከትንሽ ክፍተት በስተቀር ጥሩ እንደተጫወተ ተናግሯል። ይልቅስ መጠነኛ ችግር የነበረብን ከወደፊት በኩል ነበር ብሏል። ከፊት በኩል ሌሎቹ ጨዋታዎች ላይ ያሳየነውን ያህል በጣም ጠንካራ አልነበርንም ሲልም አክሏል። ከሁሉም በላይ ግን የጀርመን ቡድን ወደ ቀጣዩ ዙር በማለፉ መደሰቱን ገልጧል። የእድል ነገር ሆኖ ወደ ቀጣዩ ዙር አልፈናል። ከ ደቂቃ በላይ የፈጀ እጅግ አስቸጋሪ ፍልሚያ ነበር። የቻልነውን ሁሉ አድርገናል። በእርግጥ በኋላ ላይም ማኑኤል ኖያ ኳሷን ከግብ ከመሆን በማዳኑ እድለኞች ነን። ጣሊያንን በመለያ ምት ስድስት ለአምስት ያሸነፈችው ጀርመን የፊታችን ሐሙስ አዘጋጇ ፈረንሳይን ትገጥማለች። ትናንት ፈረንሳይ አይስላንድን አምስት ለሁለት ያሸነፈበት ጨዋታ የፈረንሳይ የበላይነት የታየበት ነበር። አይስላንድ እንግሊዝን ከመንገድ ባስቀረችበት ጨዋታ በተለይ በሁለተኛው አጋማሽ ያሳየችው የመከላከል ጨዋታ ምናልባትም በፈረንሳይ ይደገም ይሆናል የሚል ግምት ነበር። ሆኖም አይስላንዶች ሜዳው ላይ ብዙም ሳይቆዩ የግብ ክልላቸው በፈረንሳዮች በተደጋጋሚ በመደፈሩ መከላከሉ የማይታሰብ ነበር። የፈረንሳይና የጀርመን አሸናፊ ረቡዕ ከሚፋለሙት ፖርቹጋልና ዌልስ አሸናፊ ጋር እሁድ ለዋንጫ ይገናኛሉ። የእግር ኳስ ተጫዋቾች የዝውውር ዜና። በማንቸስተር ዩናይትድ አሰልጣኝነት በኦልትራፎርድ በይፋ ዛሬ ሥራ የጀመሩት ሆሴ ሞሪኞ የዶርትሙንዱ ሄንሪክ ሚኪታሪያንን ሊያስመጡ እንደሆነ ተዘግቧል። አሰልጣኙ ቀደም ብሎ ተከላካዩ ኤሪክ ባይሊና ዝላታን ኢብራሂሞቪችን ወደ ማንቸስተር ዩናይትድ እንዲፈርሙ አስደርጓል። ከአሰልጣኝ ሌዊ ቫንጋል የተረከቡትን የማንቸስተር ዩናይትድ ቡድን እንደ አዲስ በማዋቀር ላይ ናቸው ተብሏል። ማንቸስተር ሲቲን የተረከቡት የቀድሞ የባየር ሚንሽን አሰልጣኝ ፔፕ ጓርዲዮላ ደግሞ ከኢልኪ ጉንዷንና ኖሊቶ በኋላ ሶስተኛ ተጫዋች ማስፈረማቸው ተዘግቧል። ማንቸስተር ሲቲ አስፈረመው በአውሮፓ እግር ኳስ ጨዋታ ወቅት ባለም አቀፍ ውድድር የመጀመሪያ ግቡን ሩማንያ ላይ ያስቆጠረው ዩክሬናዊው ኦሌክሳንደር ዚንቼንኮን ነው። የ19 ዓመቱ የክንፍ ተጫዋች ለፔፕ ጓርዲዮላ ሦስተኛ ፈራሚ ተጫዋች ሆኗል። የሊቨርፑል ደጋፊዎች ጀርመናዊ አሰልጣኛቸው ዩርገን ክሎፕ ከፍተኛ ግምት የተሰጠው አማካይ ማሐሙድ ዳሁድን ሊያስመጡ ነው በሚል ደስታቸውን ገልጧል። የ20 ዓመቱ ወጣት የሚጫወተው በጀርመን ቡንደስሊጋ ለቦሩሲያ ሚንሽንግላድባህ ተሰልፎ ነው። ስቶክ ሲቲ የቀድሞ የማንቸስተር ዩናይትድ የክንፍ ተጫዋች የፖርቹጋል ብሔራዊ ቡድን ተሰላፊው ናኒን ወደ ፕሪምየር ሊግ ለማምጣት ጥረት እያደረገ ነው። ስፔናዊው አጥቂ ፈርናንዶ ቶሬስ ለተጨማሪ የጨዋታ ክፍለ ጊዜ ለመቆየት ለአትሌቲኮ ማድሪድ አዲስ ውል ፈርሟል። ባለፈው የጨዋታ ክፍለ ጊዜ ፈርናንዶ ቶሬስ ለቡድኑ 44 ጊዜ ተሰልፎ 12 ግቦችን ከመረብ ማሳረፍ ችሏል። የመኪናሽ ቅድምድም የመርሴዲስ አሽከርካሪው ሎዊስ ሀሚልተን በትናንቱ የአውስትሪያ የመኪናሽ ቅድምድም የመጨረሻ ዙር ላይ በቡድን አባሉ በኒኮ ሮዝበርግ ቢገጭም አሸናፊ ሆኗል። የሎዊስ ሀሚልተንን መርሴዲስ የገጨው የሌላኛው መርሴዲስ አሽከርካሪ ኒኮ ሮዝበርግ የ10 ሰከንድ ቅጣት ደርሶበታል። በውድድሩም ኒኮ ሮዝበርግ ከማክስ ፈርሽታፐንና ከኪም ራይከነን ኋላ አራተኛ ወጥቷል በትናንቱ ድል ሌዊስ ሃሚልተን ከኒኮ ሮዝበርግ ጋር ያለውን አጠቃላይ የነጥብ ልዩነት ወደ 11 ዝቅ ማድረግ ችሏል የሜዳ ቴኒስ ሮጀር ፌዴሬር በዊምብልደን የሜዳ ቴኒስ ውድድር አሜሪካዊው ስቴቭ ጆንሰንን በተከታታይ 6 ለ2 6 ለ3 እና 7 ለ5 በማሸነፍ ለሩብ ፍጻሜ አልፏል። ሮጀር ፌዴሬር በቀጣዩ ጨዋታ የክሮሽያው ማሪን ሲሊችን ይገጥማል። የኮሪያ ኦሎምፒክ ኮሚቴ በቻይና ቤጂንግ ኦሎምፒክ ውድድር ባለድል የነበረው ዋናተኛ ፓርክ ታይዋን የሚታገድ ከሆነ ለሪዮ ኦሎምፒክ እግሩን እንደማያነሳ አስታወቀም። ፓርክ በኦሎምፒክ መስክ በ400 ሜትር ነፃ ቀዘፋ ዋና ለሀገሩ የወርቅ ሜዳሊያ ያስገኘ የመጀመሪያው ዋናተኛ ነው። ዋናተኛው እንደ ጎርጎሪዮስ አቆጣጠር በ2014 ዓመት ከመላው የእስያ ጨዋታዎች ውድድር ቀደም ብሎ በተደረገለት ምርመራ ኃይል ሰጪ ንጥረ ነገር ተጠቅሟል በሚል የ18 ወራት እገዳ ተጥሎበት ነበር። አድማጮች የስፖርት ጥንቅራችን በዙ ይጠናቀቃል። ማንተጋፍቶ ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።